ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢትዮጵያ ሰብዓዊ መብቶች ኮሚሽን ሰመኮ አሁን በስራ ላይ የዋለውን የአስቸኳይ ጊዜ አዋጅና ደንብ አፈጻጸም በተመለከተ ለመንግስት ምክር ሀሳብ አቀረበ። ሕጋዊነት መከተል ያስፈልጋል ተመጣጣኝነት መከተል ያስፈልጋል። መድሎና አግላይነት ሊኖር አይገባም። ምክር ሀሳቦች ናቸው። እንግዲህ መንግስት አውጥቶ ወደ ታች ሲያወርዶ በየደረጃው በተመሳሳይ ግንዛቤ ተግባራዊ ሊደረግ ይገባል። የማይጣሱና የማይገሰሱ መብቶቹም ደግሞ በተገቢው ሊጠበቁ ይገባል። ኮሚሽኑ በዝርዝር ደንቡ ላይ አስቸኳይ ጥናት አድርጎ ሊስተካከሉ በሚገባቸው ጉዳዮች ላይ ምክር ሀሳብ እንደሚሰጥም አስታውቀዋል። ዝርዝሩን የዕለቱ አብሬ ይመለከተዋል። በትግራይ የኮሮና ቫይረስ ወረርሽኝን ለመከላከል የቤት ለቤት መለየት ስራ መጀመሩ፣ የኮሮና ቫይረስ ወረርሽኝና የሕግ እስረኞች ጉዳይ፣ ከተለያዩ አካባቢዎች ተፈናቅለው በደቡብና ሰሜን ወሎ ዞኖች የሰፈሩ የሕብረተሰብ ክፍሎች አሰፋፈርና የኮሮና ቫይረስ ተጋላጭነት ስጋት፣ ኢትዮጵያ ውስጥ በኮቪድ-19 ምክንያት የተጣለው የጉዞና የእንቅስቃሴ እቀባ ነፍሰ ጥሮች እቤት እንዲወልዱ እያስገደደ የመሆኑ ዜና ለምሽቱ ከያዝናቸው ዘገባዎችና ቅንብሮች ውስጥ ናቸው። ማክሰኞ ሚያዝያ 6 2012 ዓ ም ጤና ስጥልኝ። እንደምናመሻችሁ ክብራትና ክቡራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለየት ባለ አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር ለምሽቱም ተመልሰናል። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባ ባህል ደርቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎችን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅ ይታየ ጤና ስትልኝ። እንደምናምሽታችኋል ዜናዎቹን የማሰማችው ቆንጅ ይታየ ነኝ። በኢትዮጵያ ስምንት ተጨማሪ በኮሮና ቫይረስ የተጠቁ ሰዎች መገኘታቸው ተገለጸ። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ እኩለ ቀን ላይ ባወጡት እለታዊ የኮሮና ቫይረስ ምርመራ ይዞታ ሪፖርት ባለፉት 24 ሰዓታት ውስጥ ምርመራ ከተደረገላቸው 447 ሰዎች ውስጥ ስምንቱ ለቫይረሱ የተጋለጡ ሆነው ተገኝተዋል። ይህም እስካሁን በቫይረሱ መጠቃታቸው የተረጋገጠውን ሰዎች ቁጥር ወደ 82 ከፍ አድርጎታል። ዛሬ በምርመራ ከተገኙት ስምንት የቫይረሱ ተያዦች መካከል አምስቱ ኢትዮጵያውያን ሲሆኑ አንደኛው ኤርትራዊ፣ አንድ ሶማሊያዊና አንደኛው እንግሊዛዊ መሆናቸውን ነው መግለጫው ያመለከተው። የሚበዙት የውጭ ጉዞ ታሪክ ያላቸው እና ሶስቱ በቫይረሱ ከተጠቁ ሰዎች ጋር ንክኪ የነበራቸው እንደሆኑ ነው መግለጫው ያወሳው። በአሁኑ ወቅት በሀገሪቱ ከተገኙት ከጠቅላላው ሰማንያ ሁለት የቫይረሱ ተጠቂዎች ውስጥ ስልሳ ሶስቱ በለይቶ ማቆያ ሕክምና እየተደረገላቸው መሆኑን የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት ዕለታዊ ሪፖርት አስረድቷል። ኮቪድ-19 በዓለም ዙሪያ በፈጠረው የጉዞዎችና የማመላለሻ መስተጓጎል ምክንያት በየሀገሩ መውጫ አጥተው የነበሩ አሜሪካውያንን ከያሉበት በማውጣት የኢትዮጵያ አየር መንገድ እየሰጠ ስላለው ያልተቋረጠ ድጋፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለጠቅላይ ሚኒስትር አብይ አህመድ ስልክ ደውለው አመስግነዋል። ዩናይትድ ስቴትስ ኢትዮጵያን ለመደገፍ ባላት ቁርጠኝነት እንደምትገፋና ለዓለም አቀፉ የጤና አደጋም ምላሽ ለመስጠት በዓለም ዙሪያ ካሉ አጋሮቿ ጋር መስራቷን እንደምትቀጥል ሚኒስትር ፖምፔዮ ለጠቅላይ ሚኒስትር አብይ ያረጋገጡላቸው መሆኑን ከውጭ ጉዳይ ሚኒስትሩ ቃል አቀባይ ቢሮ ትናንትና የወጣው መግለጫ አመልክቷል። ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ በተጨማሪም በኢትዮጵያና በአሜሪካ ግንኙነቶች አስፈላጊነትና ሁለቱ ሀገሮች የማይቋረጥ መተጋገዝ ሊያደርጉባቸው በሚገቡ ቁልፍ አካባቢያዊ ጉዳዮች ላይም መመካከራቸውን የቃል አቀባዩ መግለጫ አክሎ ጠቁመዋል። ሳውዲ አረቢያ የያዘችውን በሀገሯ የሚገኙ ኢትዮጵያውያን ፍልሰተኛ ሰራተኞች የመመለስ እርምጃ የኮሮና ቫይረስ ወረርሽኝ መዛመትን አደጋ የደቀነ መሆኑን ያሳሰበው የተባበሩት መንግስታት ድርጅት ሪያድ ያን እርምጃዋን ለጊዜው እንድትገታ አሳሰበ። ሳውዲ አረቢያ የኮሮና ቫይረስ ዓለም አቀፍ ወረርሽኝ ከተከሰተበት ጊዜ ወዲህ 2870 ኢትዮጵያውያን ፍልሰተኞችን ወደ አዲስ አበባ መመለሷን የተባበሩት መንግስታቱ የፍልሰተኞች ድርጅት አስታውቋል። የኢትዮጵያ ባለስልጣናትም ከሳውዲ ብዛት ያላቸው ፍልሰተኞች መላካቸውን አረጋግጠዋል። ሮይተርስ ያየውን የመንግስታቱን ድርጅት የውስጥ ኮሚኒኬሽን ልውውጥ ጠቅሶ ባወጣው ዘገባ ሳውዲ በአጠቃላይ ቁጥራቸው ወደ ሁለት መቶ ሺህ የሚደርሱ ኢትዮጵያውያንን ልታስወጣ እቅድ እንዳላት ገልጿል። ሌሎች የሰላጤው የአረብ ሀገሮች እንዲሁም ኬንያና ሌሎችም አጎራባች ሀገሮች ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው ይመልሳሉ ተብሎ እንደሚጠበቅ ዘገባው አክሏል። በተባበሩት መንግስታት ድርጅት የኢትዮጵያ ሰብአዊ ጉዳዮች አስተባባሪ ካትሪን ሶዚ ለሮይተርስ በሰጡት ቃል ፍልሰተኞችን እቅድ ባልያዘ መንገድ በግዙፍ ቁጥር ማንቀሳቀስ የወረርሽኙ መዛመት የሚያባብስ በመሆኑ በጊዜያዊነት እርምጃው እንዲቋረጥ ጠይቀናል ብለዋል። የሳውዲ አረቢያ ባለስልጣናት ለዚህ የሮይተርስ ሪፖርት ምላሽ አልሰጡም። በኢትዮጵያውያኑ ከሳውዲ መመለስ ጉዳይ ዘጋቢያችን እስክንድር ፍሬው ማምሻውን በሳውዲ አረቢያ የኢትዮጵያ አምባሳደርን አነጋግሮ አጭር ዘገባ ልኮልናል። በሳውዲ አረቢያ የኢትዮጵያ አምባሳደር አብዱልአዚዝ አህመድ ለአሜሪካ ድምፅ እንደገለጹት በተለይ ከቅርብ ጊዜ ወዲህ ሕጋዊ ባልሆነ መንገድ ወደ አገሪቱ የሚገቡት ዜጎች ቁጥር ጨምሯል። ሶማሊያን አቋርጠው በጅቡቲ በኩል አድርገው ቀይ ባህርን ተሻግረው እና በብዙ ስቃይ ውስጥ አልፈው በየመን በኩል ሳውዲ አረቢያ የሚገቡ ኢትዮጵያውያን ቁጥር መጨመሩን ነው የሚያብራሩት። እስከ ሁለት መቶ ሲበዛ ሶስት መቶ ይሆን ነበር በቀን ማለት ነው አምባሳደር በቀን ነው በቀን በጣም የሚገርም አሁን በቀን ስንት ሆነ በቀን ወደ አንድ ሺህ ሁለት መቶ ገደማ ገባ በዚህ ቀውጢ ጊዜ እነሱ እንደሚነግሩን የእኛ ሰዎችም የእኛ የኮንስላ ሰዎችም እዛ የሚያዩት እንደነገሩን ከሆነ ስለዚህ በጣም የሚያሳስብ ነው ድንበራችን ሀገራችን ድንበር ተዘግቶ ያንን ጥሰው ነው በዜጎቻችን እየተጫወቱ ያሉት በጣም ጥቂት በሰው ደም የሚነግዱ ደላሎች ትራፊከሮች የሳውዲ አረቢያ መንግስት፣ ወደ ኢትዮጵያ እየመለሰ ያለውም ህጋዊ ባልሆነ መንገድ በቅርቡ የገቡትን እነዚህን ኢትዮጵያውያን መሆኑን አምባሳደሩ ይናገራሉ። እስካሁን ግን ድንበር ጥሶ የሚገቡትን ብቻ ነው ወደ ኢትዮጵያ እየመልሶ የነበረውና አንድ ነገር እንዲያረጋግጡ ብቻ ነው አምባሳደር፣ በቅርቡ ከየመን ከገቡት በስተቀር ህጋዊ ባልሆነ መንገድ ከገቡት በስተቀር ሳውዲ ነዋሪ ከሆኑት ኢትዮጵያውያን መካከል ወደ ኢትዮጵያ እንዲመለስ የተገደደ የለም? የለም የለም የለም፣ እሱ የለም። እስካሁን ድረስ ምክንያቱም በእኛ በኩል ነው የሚሆነው። ዝም ብሎ አይሮፕላኑ አይሄድም። ሊስት እኛን አምጡ ምንላቸው፣ ዝርዝር ሊስት። እኛ እንዲያውም እችን እድል ተጠቅመን እስር ቤት ያሉትን ምህረት አድርጉላቸው። የተፈረደባቸው እስር ቤት ያሉ አሉ፣ በሞት የተፈረደባቸውም አሉ። እነሱንም ሊስት ጨምረን በጥቃቅን ነገር የታሰሩትን ወደ ሀገራቸውን እንድንመልስ አንድ ላይ አድርጉልን እያልን ነው ያለ ነው። ሳውዲ አረቢያ ባለፉት ሁለት ሳምንታት ወደ ሁለት ሺህ የሚሆኑ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ማድረጓንም አምባሳደሩ አረጋግጠዋል። ይህም ሆኖ ሳውዲ ኢትዮጵያውያኑን የመመለሱን ስራ ለጊዜው ማቆሟን አምባሳደሩ ለአሜሪካ ድምፅ አስረድተዋል። ኢትዮጵያ ዜጎቿን የመቀበል ዝግጅት እስክታጠናቀቅ ድረስ። በሳውዲ አረቢያ የኢትዮጵያ አምባሳደር ከሆኑት አብዱል አዚዝ አህመድ ጋር ካደረግኩት ቃለ ምልልስ ሰፋ ያለውን ክፍል በነገው እለት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን አመሰግናለሁ። እስክንድር የዚህን ዘገባ ዝርዝር በነገ ምሽት ይዞ ይመለሳል። የኢትዮጵያ ሞያሌ ሆስፒታል ከኬንያ የተመለሱ 143 ሰዎችን በለይቶ ማቆያው እንደሚገኙ አስታወቀ። ከኬንያ ተመላሽ ፍልሰተኞችን ለይቶ እያቆየ ወደየ ቤተሰቦቻቸው እንዲቀላቀሉ እያደረገ መሆኑን የሆስፒታሉ ዲሬክተር ተናግረዋል። የከተማዋ ነዋሪዎች ግን ድንበር ተሻጋሪ ጉዞዎች አለመቆማቸው እያሳሰባቸው መሆኑን እየገለጹ ነው። ገልሞ ዳዊት ከናይሮቢ ዘገባ አለው። የሞያሌ ሆስፒታል በቀን በአማካይ 45 ሰዎችን እየተቀበለ መሆኑን የሆስፒታሉ ዲሬክተር ዶክተር አሊ ገልገሎ ለአሜሪካ ድምጽ ገልጸዋል። እንዲህ ይላሉ ዶክተር አሊ አሁን በለይቶ ማቆያ ውስጥ መቶ አርባ ሶስት ሰዎች አሉ ጊዜያቸውን አጠናቀው ወደ ደቡብ ክልል እንዲሁም ወደ ተለያዩ የቦረና ዞን አካባቢዎች የተመለሱ አሉ። በቫይረሱ ተይዘው ሊሆን እንደሚችል የጠረጠርናቸው ደግሞ ናሙና ወስደን ወደ አዲስ አበባ ልከን አስመርምረናል። ከአሜሪካ የተመለሰው አንድ ሰው ጨምረው አስራ ሁለት ሰዎች ነጻ መሆናቸውን አረጋግጠናል ብለዋል። በሌላ በኩል ግን ተለይተው እንዲቆዩ ለተደረጉት ምግብ ማቅረብ ከሆስፒታሉ አቅም በላይ እየሆነ መምጣቱን ዶክተር አሊ ገልጸዋል። የሞያሌ የድንበር ከተማ መሆን ተጋላጭ እያደረጋቸው መሆኑን አንድ የከተማዋ ነዋሪ ተናግረዋል። ከተማዋን የሚያስተዳድሩት የኦሮሚያና የሶማሌ ክልል መንግስታት ተናቦ እየሰሩ አይደለም የሚል ቅሬታም የሚያሰሙ አሉ። ወረሽኙን ለመቆጣጠር የተላለፉ መልእክቶችና ትእዛዞች እየተከበሩ አይደለም ሲሉ የሞያሌ ቦላ አካባቢ ነዋሪ የሆኑት አብዱባ ዋቆ አማረዋል። ከኬንያ የሚመለሱትን ኢትዮጵያውያንን መቀበል እንደሚቀጥሉ የሞያሌ ምክትል ከንቲባ አቶ መር ዋቆ ተናግረዋል። በለይቶ ማቆያ ላሉት መንግስትም የዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም ድጋፍ እያደረጉ መሆናቸውን ከንቲባው ገልጸዋል። ሕብረተሰቡን እያስተማሩ ቢሆንም በሁሉም እኩል ግንዛቤ መፍጠር አስቸጋሪ እንደሆነ ተናግረዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአፍሪካ ሀገሮች የኮቪድ-19ን መዛመት ለመከላከል ይችሉ ዘንድ ለመርዳት የተባበሩት መንግስታት ድርጅት ዛሬ ወሳኝ የሆኑ የሕክምና አቅርቦቶችን የመጀመሪያ ጭነት ልኳል። እርዳታውን የሚያቀርበው የዓለም የጤና ድርጅት ሲሆን የሚያጓጉዘው ደግሞ የዓለም የምግብ ፕሮግራም ነው። የህክምና ቁሳቁስ አቅርቦቱ እጅግ ለሚያስፈልጋቸው ሀገሮች በአውሮፕላን የሚላከውም ከአዲስ አበባ መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። አዳነች ፍሳዬ ዘገባውን ይዛለች። አፍሪቃ ውስጥ ከ10500 በላይ የኮሮና ቫይረስ በሽተኞች እንዳሉ፣ ከ500 በላይ ደግሞ ህይወታቸውን እንዳጡ ተዘግቧል። የዓለም የጤና ድርጅት ግን የአህጉሪቱ የጤና ሥርዓት ደካማ በመሆኑ ወረርሽኙ በፍጥነት ሊሰራጭ ይችላል የሚል ስጋት አለው። ተልእኮው የአንድነት መግለጫ በረራ የሚል ስያሜ እንደተሰጠው የዓለም የጤና ድርጅት ገልጿል። በሁሉም ስድስቱ የዓለም የጤና ድርጅት ቀጠናዎች ላሉት ዘጠና አምስት ሀገሮች የሚላከው ሕይወት አድን የህክምና አቅርቦት የመጀመሪያ ክፍል መሆኑን ድርጅቱ አስታውቋል። የተላከው ጭነት አንድ ሚሊዮን የሚሆኑ የአፍና የአፍንጫ መሸፈኛ ጭንብሎች፣ የራስን ጤንነት ለመጠበቅ የሚያስፈልገው ቁሳቁስና ለመተንፈስ የሚረዱ መሳሪያዎች እንደሚገኙበት የተባበሩት መንግስታት የዓለም የምግብ ፕሮግራም ቃል አቀባይ ኤልዝበት ባየርስ ገልጸዋል። አያይዘውም ቃል አቀባይዋ የህክምና ቁሳቁሶቹ አቅርቦት በአፍሪቃ ዙሪያ ከሰላሳ ሺህ በላይ በሽተኞችን ለሚያክሙ የጤና ሰራተኞች ደህንነት ጥበቃ በቂ ይሆናል ብለዋል። ይህ በዓለም አቀፍ ደረጃ የተከሰተው ወረርሽኝ ከተጀመረበት ጊዜ አንስቶ ከተላከው የህክምና ቁሳቁስ አቅርቦት የገዘፈ ነው። ደካማ የጤና ጥበቃ ስርዓቶች ባሉባቸው ሀገሮች የሚኖሩ ሰዎች ተመርምረው ቫይረሱ ካለባቸው እንዲታከሙ ያስችላቸዋል። በግንባር ቀደምትነት የሚሰሩት የጤና ሰራተኞች ደህንነትም በሚገባ እንዲጠበቅ ይረዳል በማለት የዓለም የምግብ ፕሮግራም ቃል አቀባይ ኤሊዝበት ባየርስ አስገንዝበዋል። የዓለም የምግብ ፕሮግራም አዲስ አበባ ባለው አይሮፕላን ማረፊያ ላይ የተመደበ 25 አባላት ያሉት የኤቪየሽን እና የሎጂስቲክስ ቡድን አለው። የዓለም የምግብ ፕሮግራም ለመላ የሰብዓዊ አገልግሎቶች መንግስታዊ ላልሆኑት አጋር ድርጅቶች ድርጅቶችና ለመንግስታት የሎጂስቲክስ እርዳታ ያደርጋል። ነገር ግን ወሳኝ የሆነውን የሕክምና ቁሳቁስ አቅርቦት ማጓጓዝ ውድ እንደሆነ መግለጹ አልቀረም። የ350 ሚሊዮን ዶላር መዋጮ ከዓለም ማህበረሰብ የጠየቀ ቢሆንም እስካሁን ባለው ጊዜ ያገኘው 24 ከመቶውን ብቻ መሆኑን የምግብ ፕሮግራሙ ጠቁሟል። አሁንም እርዳታ መጠየቁን እንደቀጠለ ገልጿል። በዓለም አቀፉ የኮሮና ቫይረስ ወረርሽኝ አጠቃላዩ የቫይረሱ ተጠቂ ቁጥር ወደ ሁለት ሚሊዮን ተጠግቷል። የሞቱት ሰዎች ቁጥርም አንድ መቶ ሀያ ሺህ ደርሷል። በርካታ የዓለም ሀገሮች የቫይረሱን ስርጭት ለመግታት የወሰዷቸውን የእንቅስቃሴ እገዳ እርምጃዎች እያራዘሙ ናቸው። የህንድ ጠቅላይ ሚኒስትር ነሬንድራ ሞዲ አገር አቀፉ የእንቅስቃሴ እገዳ እስከ አውሮፓውያን ግንቦት ሁለት ከሁለት ሳምንታት በላይ ማለት ነው እንዲቀጥል አዘዋል። በዚያ የተጠቂዎቹ ቁጥር ከ10300 በላይ መድረሱ ተነግረዋል። የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን ትናንት ማታ ለህዝባቸው በቴሌቪዥን ባደረጉት ንግግር የእንቅስቃሴ እገዳው እስከ ግንቦት 11 እንደሚቀጥል እና ከዚያ በኋላ ትምህርት ቤቶች የሚከፈቱበት እቅድ እንደሚጀምር ነው ያስረዱት። የናይጄሪያው ፕሬዚደንት ሙሐመዱ ቡሃሪ በንግድ መዲናዋ በሌጎስና በዋና ከተማዋ አቡጃ የኮሮና ቫይረስ ወረርሽኝን ለመከላከል የታወጀውን የእንቅስቃሴ እገዳ ለተጨማሪ ሁለት ሳምንት አራዝመውታል። ቡሃሪ ይህንን ያደረጉት እስካሁን ስራ ላይ የዋለው የጉዞና የሌላም እንቅስቃሴ እገዳ ቀነ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ነው። ናይጄሪያ ውስጥ በቫይረሱ መጠቃታቸው ከተረጋገጠው 323 ሰዎች ውስጥ የሚበዙት ያሉት ሌጎስና አቡጃ ውስጥ ሲሆን እስካሁን አስር ሰዎች ሞተዋል። ሙሐመዱ ቡሃሪ ሰው በየቤቱ እንዲቀመጥ የተላለፈው ትዕዛዝ መቀጠል ያለበት የሞት የሽረት ጉዳይ በመሆኑ ነው ብለዋል። ኒውዚላንድ ከሶስት ሳምንት በፊት ህዝቡ ከቤት እንዳይወጣ ማዘዟ ሲታወስ የሀገሪቱ ባለስልጣናት አሁን በወረሽኙ ስርጭት የከፋውን ጊዜ አልፈናል እያሉ ናቸው። ቢሆንም ጠቅላይ ሚኒስትርቱ ጃሲንዳ አርደን ዛሬ ባሰሙት ንግግር ያ ማለት የተደቀነው አደጋ ተወግዷል ማለት አይደለም፣ ሀያ ቀን ሙሉ የተለፋበትን ውጤት አናበላሽም ማለታቸው ተጠቅሷል። በኮሮና ቫይረስ ተጠቂዎች ቁጥር ከፍተኛውን የያዘችው ዩናይትድ ስቴትስ ደግሞ በአሁኑ ሰዓት የተረጋገጠው የቫይረሱ ተጠቂዎቿ ብዛት ወደ 600 ሺህ ተጠግቷል። ከማናቸውም የአሜሪካ ግዛቶች በከፋ ደረጃ በወረርሽኙ የተመታችው ኒውዮርክ ስትሆን፣ በኒውዮርክ ከተማ 106 ሺህ፣ በአጠቃላይ በግዛቲቱ 195 ሺህ በላይ መድረሳቸው ነው የተዘገበው። አሃዙ ከስፔንም ከኢጣሊያም ተያያዦች ቁጥር የበለጠ ነው። የኒውዮርኩ አገረ ገዢ አንድሩ ኮሞ ግን የባሰውን ወይም የከፋውን ጊዜ አልፈነዋል ሲሉ ትናንት ተደምጠዋል። ያ እውነት የሚሆነው ግን አሉ አክለው እኛ ኒውዮርኮች ብልጥ ሆነን በያዝነው መንገድ የገፋን እንደሆን ብቻ ነው። ቀደም ብለው የእንቅስቃሴ እገዳዎችን ካወጁት የአሜሪካ ግዛቶች አንዷ የሆነችው የካሊፎርኒያ አገረ ገዢ ጋቪን ኒውሰንም ያስተዳደራቸውን ነዋሪዎቹ ወደ ቀደመው ወትሯዊ የኑሮ እንቅስቃሴ እንዲመለሱ የሚያስችል እቅድ ዛሬ ይፋ ያደርጋሉ ተብሎ ይጠበቃል። ሙሉ በሙሉ እንቅስቃሴዎች በተዘጉባት በኢጣሊያም እንዲሁ ዛሬ አንዳንድ መደብሮች እንዲከፈቱ ተፈቅዷል። ዓለም አቀፉ ወረርሽኝ የአገሮችን ምጣኔ ሀብት አብዝቶ ያዳከመ ሲሆን በርካታ መንግስታት ግዙፍ የድጎማ ወጪ መመደባቸው ነው የሚስተዋለው። የዓለም አቀፍ የገንዘብ ድርጅት አይኤምኤፍ፣ ኮንጎ፣ ማሊ እና ሴራሊዮንን ጨምሮ የ25 ሀገሮችን የስድስት ወር የእዳ ክፍያ ለመሰረዝ የሚያስችለውን እቅድ በትናንትናው ዕለት አጽድቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ሚያዝያ 6 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሁን በስራ ላይ የዋለውን የአስቸኳይ ጊዜ አዋጅና ደንብ አፈጻጸም በተመለከተ ለመንግስት ምክረ ሀሳብ አቅርበዋል። ኮሚሽኑ በዝርዝር ደንቡ ላይ አስቸኳይ ጥናት አድርጎም ሊስተካከሉ በሚገባቸው ጉዳዮች ላይ ምክረ ሀሳብ እንደሚሰጥ አስታውቋል። የሕግ አስከባሪ ተቋማት በማናቸውም ሁኔታ ሊገደቡ የማይችሉ መሰረታዊ መብቶችን እንዲያከብሩና እንዲያስከብሩም አሳስቧል። መለስካቸው አምሃ ዝርዝሩን ይዟል። ኮሚሽኑ በአሰራቸው የጽሑፍ መግለጫ እንዳመለከተው የኮሮና ቫይረስን ስርጭት ለመከላከል ለመቆጣጠርና የሚያስከትለውን ጉዳት ለመቀነስ የፌዴራል መንግሥት ያወጀውን የአስቸኳይ ጊዜ አዋጅ አስፈላጊነት እንደሚገነዘብ ገልጿል። አክሎም ይህ አዋጅ እና ተከትሎም በሚኒስትሮች ምክር ቤት የወጣው ደንብ በተሟላ መልኩ ሕገ መንግሥቱንና ዓለም አቀፍ የሰብዓዊ መብት ግዴታዎችን ያከበረና የሚያስከብር መሆኑን ለማረጋገጥ ኮሚሽኑ በዝርዝር ደንቡ ላይ ጥናት በማድረግ ሊስተካከሉ በሚገባቸው ጉዳዮች ለመንግስት ምክረ ሀሳብ የሚያቀርብ መሆኑን ያስረዳል። በዚህ መግለጫው ግን አሁን በስራ ላይ የዋለውን አዋጅና ደንብ አፈጻጸም በተመለከተ ሁሉም የሕግ አስከባሪ ተቋማት ሊከተሉ የሚገቧቸውን መሠረታዊ የሰብአዊ መብቶች መሪዎችና ግዴታዎች የመጀመሪያ ደረጃ ሊባል የሚችል ምክረ ሀሳብ ማውጣቱን የኮሚሽኑ መግለጫ ይጠቁማል። በዚህ መሰረት ኮሚሽኑ አስፈጻሚ የሕግ አስከባሪ ተቋማት ደንቡን በሥራ ላይ ሲያውሉ ሊከተሉ ይገባቸዋል ያላቸውን መርሆች በዝርዝር አውጥተዋል። ከእነዚህም መካከል የሕጋዊነት መርህ ማለትም የሕግ የበላይነትና በሕጋዊ ስርዓት መተዳደር በማናቸውም ሁኔታ ሊገደቡ የማይችሉ ሰብአዊ መብቶች ለምሳሌ የሰው ልጅ በሕይወት የመኖር መብትና የመሳሰሉት ተዘርዝረዋል። የአሜሪካ ድምፅ ሬዲዮ መግለጫውን በተመለከተ ተጨማሪ መብራሪያ ለማግኘት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር አቶ እሸት ገብሬን በስልክ አናግሮች ነበር። እነዚህ መብቶች ለህዝብ ሲባል ለህዝብ ጥቅም ሲባል ለዜጎች ደህንነት ሲባል የተገደቡ መሆኑ ኮሚሽኑም ያውቃል። ይሁን እንጂ ባፈጻጸማቸው ረገድ ሊሄድባቸው የሚገቡ መንገዶችን የማመላከት ነው። አይተው እንደሆነ ህጋዊነት መከተል ያስፈልጋል። ተመጣጣኝነት መከተል ያስፈልጋል። መድሎና አግላይነት ሊኖር አይገባም። ምክረ ሀሳቦች ናቸው እንግዲህ መንግስት አውጥቶ ወደ ታች ሲያወርደው በየደረጃው በተመሳሳይ ግንዛቤ ተግባራዊ ሊደረግ ይገባል። የማይጣሱና የማይገሰሱ መብቶቹም ደግሞ በተገቢው ሊጠበቁ ይገባል። በሚል ዝርዝር መርሆችን ይዞ ነው የወጣው። አይተው እንደሆኑና ተገቢነቱን አረጋግጦ፣ ነገር ግን እነዚህ ዝርዝር መርሆች ደግሞ ተግባራዊ መሆን አለባቸው በሚል እንጂ ጥርጣሬ ኖሮት አይደለም ያወጣው። ምናልባት ጥርጣሬ የሚለው ቃል አሳሳች ሊሆን ይችላል። ምክትል ኮሚሽነር ግን ስጋት ያለው መሰለኝ ድምጸቱን ስመለከት፣ ይህ ግምቴ ሊሳሳት ይችላል። እርግጥ እንግዲህ ስጋትማ እንኳን አደለም በአፍሪካ በኛ ሀገር በሌሎች ግጋ ሲፈጸሙ በትክክል ስለመፈጸማቸው የማረጋገጥ ነገር ተገቢ ነው። በማንኛውም ሰዓት ሊነገር ጥንቃቄ እንዲደረግበት ማሳሰብ ተገቢ ነው። ይሄ ማሳሰቢያ ባይሰጥ፣ የጥንቃቄ ሀሳቦቹ ባይተነገሩ መተግበር የለበት የሌለበት ሊተገበር ይችላል። መተግበር ያለበት ደግሞ ሳይተገበር ሊቀር ይችላል። እንዲህ እንዲህ አይነት ነገሮችን ለማስወገድ ኮሚሽኑ ከሰብአዊ መብት አኳያ ያሉ ነገሮች በአስቸኳይ ጊዜ ሁኔታ ሁኔታ ውስጥ ሰብአዊ መብት አኳያ ያሉ ሁኔታዎችን ማስገንዘብ ይኖርበታል። ለሚመለከታቸውም አካላት በዚሁ ማዕቀፍ ውስጥ እንዲሰሩ ማድረግ ያስፈልጋል። አስቸኳይ ጊዜ አዋጁ እና ደንቡ የሰዎችን መብቶች ጠቅላላ ደምስሷል የሚል ድምዳሜም እንዳይያዝ የቶቹ ናቸው የተገደቡት፣ የቶቹ ናቸው ለህዝብ ሲባል ጥንቃቄ የሚደረግባቸው፣ የቶቹ ናቸው ፍጹም የማይነኩት የሚለውን ሁሉም በየደረጃ በኩል ግንዛቤ ሊኖረው ይገባል። እና ይህን ማስገንዘብ ተገቢ ነው ብዬ አስባለሁ። በየትኛውም ደረጃ ኮሚሽኑ እንግዲህ በአዋጁና በደንቡ ላይ አስቸኳይ ጥናት አድርጎ የራሱን ምክረ ሀሳብ እንደሚያቀርበም በግልጽ አስፈሯል። የዚህን ምክረ ሀሳብ ዝርዝር ማወቅ ምናልባት አይቻል ይሆናል ግን ያሰጉኛል የሚላቸውን ኮሚሽኑን ዋናውና ጉዳዮች እዚህ ላይ የተጠቀሱትን ቢሆን እስቲንገሩን እንገሩን፣ ለህዝቡ ያስረዱት። እንግዲህ ስጋት ጉዳይ ሰግቶ ያወጣው ጉዳይ ሳይሆን እንዲህ አይነት አዋጅ ሲወጣ ሁሉም እኩል ተገንዝቦ ተግባራዊ ላይ ያደረገው ይችላል የሚል ነገርን ለማስወገድ ይችላል አይችልም የሚለውን ነገር ለማጥራት በዚህ መልክ ማውጣት ተገቢ ነው። ሁሉም የመንግስት አካል እንዲገነዘበው የማድረግም ስራ እየሰራ ነው ኮሚሽኑ። በቀጣይ የሚኖሩ ነገሮችን እየለየሁ ተጨማሪ ማብራሪያ፣ ተጨማሪ መግለጫ ሳያወጣለሁ ያለው እንግዲህ አስቸኳይ ጊዜ ውስጥ ስኖር በሂደት የሚመጡ ነገሮችን እየተከታተሉ በእነሱ ላይም ግብረመልስ እሰጣለሁ የሚለውን ነገር የያዘ ነው። አስቸኳይ ጊዜ ውስጥ ስትኖር በርካታ ነገር ነው እንደምታየው፣ በዓለም ላይ የሚያስጨንቅ ነገር ነው ይህ ነገር። መንግስት ተገቢ የሚባሉ እርምጃዎችንም ከመጀመሪያው ጀምሮ እየሄደ ነው። በሌሎች ሀገሮችም እንደምናየው አላግባብ ነገሮችም የሚታዩበት ሁኔታ አለ። እነሱንም ማስወገድ እንዲቻል ከወዲሁ ግንዛቤ መፍጠር፣ ሌሎች ጉዳዮችም ካሉ ደግሞ ሪኮመንዴሽን ሊሰጥ እንደሚችል ግንዛቤ መፍጠር ነገር ወሳኝ ነው ብሎ ያምናል ኮሚሽኑም እና ከዛ አኳያ ቢታይ ነው። በተረፈ ግን እየተደረገ ያለው ጥንቃቄ ህዝብም ራሱ ለእኔ ነው ብሎ አስቦ ሊሰራቸው የሚገቡ ናቸው። በርካታ የጥንቃቄ እርምጃዎች ናቸው የሃይማኖት ተቋማት እየወሰዱ ያሉት የንግድ ተቋማቱ የሚሆኑ ግል ተቋማት እየወሱ መንግስታዊ ተቋማት እየወሰዱ ያሉት እርምጃዎች የጥንቃቄ እርምጃዎች ከእጅ ንጽሕና መጠበቅ እስከ ሰራተኛ ቀንሶ ስራ መስራት ተገቢ ስራ ነው ብለን ነው የምናስበው። እና ሌሎች መብቶች በተገቢ ሁኔታ እንዲጠበቁ ግን ማሳሰቢያ መስጠት ተገቢ ነው የሚል ሀሳብ ነው ኮሚሽኑም ያለው። የኮሚሽኑ መግለጫና ምክረ ሀሳብ እንደሚጠቁመው መንግስት በዓለም አቀፍ የሲቪልና ፖለቲካ መብቶች ስምምነት አንቀጽ አራት ቁጥር ሶስት መሠረት በአስቸኳይ ጊዜ አዋጁ ገደብ ያደረገባቸውን መብቶች ዝርዝር ከነ ምክንያቱና እንዲሁም ገደቡ የሚያበቃበትን ጊዜ ጭምር በተባበሩት መንግስታት ድርጅት ዋና ጸሐፊ አማካይነት በአስቸኳይ ለዓለም አቀፍ ማኅበረሰብ ማሳወቅ ግዴታ እንዳለበትም አስታውሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው አመሰግናለሁ። አሁን ወደ ትግራይ እንሻገራለን። በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ከትናንት አንስቶ የቤት ለቤት መለየት ስራ መጀመሩ ተገለጠ። የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ለጋዜጠኞች በሰጡት መግለጫ የቤት ለቤት አሰሳ ማካሄድ በትግራይ የወረርሽኙን ሁኔታ ለማወቅ ትልቅ አስተዋጽኦ ያደርጋል ነው ያሉት። ምክትል ርዕሰ መስተዳደሩ አክለውም የኮሮና ቫይረስን ወረርሽኝ ለመከላከል በሚደረገው እንቅስቃሴ የትግራይ ተወላጅ የሆኑ የፖለቲካ እስረኞች ሊፈቱ ይገባል ማለታቸውን ጠቅሶ በእስረኞቹ ጉዳይ ከፌዴራል ከፍተኛ ባለስልጣኖች ምላሽ ለማግኘት በተደጋጋሚ ያደረገውን ጥረት አክሎ ሙሉጌታ አጽብሀ ተከታዩን አድርሶናል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ከትናንት በስቲያ እሁድ ለጋዜጠኞች በሰጡት መግለጫ በክልሉ የኮሮና ቫይረስ ወረርሽኝ ለመከላከል እየተደረገ ያለው እንቅስቃሴ የሚያበረታታ ውጤት እያስገኘ ነው ብለዋል። በክልሉ ቫይረሱ ለመከላከል የታወጀው አስቸኳይ ጊዜያዎች እንደ ባለፈው ሁለት ሳምንታት የንግድ ተቋማት መዝጋት፣ ከቦታ ወደ ቦታ የመንቀሳቀስ መከልከል ሁኔታ አይቀጥልም ሲሉ ገልጿል። የክልሉ የኮሮና መከላከል ኮማንድ ፖስት በየጊዜው ሁኔታዎች እየገመገመ ማሻሻያዎች ያደርጋል ብለዋል። ዶክተር ደብረጽዮን ከትናንትና ሰኞ እለት ጀምሮ ጭማቂ ቤቶች በክልሉ እንዲከፈቱ ማድረግ የማሻሻያው አንድ አካል መሆኑን አስረድቷል። በክልሉ የቫይረሱ ወረርሽኝ ለማወቅ የሚያስችል በሁሉም የትግራይ አካባቢዎች ቤት ለቤት የቫይረሱ ሁኔታ የመለየት ስራ ትናንት ተጀምሯል። አኪያ ትብል ህዝቡን ከጥርጠር ገርፍ ቫይረሱ ገብቶ እንዳይሆን የሚል ጥርጣሬው አሁንም አልተው ነው። ያለፈው አስራ አምስት ቀናት እንዳልገባ ምልክት የሰጠን ቢሆንም ማረጋገጥ የምንችለው ቤት ለቤት በምናደርገው ፍተሻ ነው። እያንዳንዱ ቤተሰብ መፈተሽ አለብን። የቫይረሱ ምልክት አለ ወይም የለም ብለን ምልክቶቹ የታወቁ በመሆናቸው ሁሉም የሚያስል የኮሮና ምልክት ነው ባይባልም ከመጠን በላይ ሙቀት፣ የመተንፈስ ችግር የመሳሰሉ በሚደረገው ዳሰሳ በነዚ ቤቶች አሉወይ ተብሎ ነው የሚፈተሸው። በዚህ መልኩ ኮሮና በ ቁጥጥራችን ስር እናውለዋለን ነው ያሉት። በዚህ ቤት ለቤት ዳሰሳ ከ23 ሺህ በላይ ባለሙያዎች እየተሳተፉ ነው ተብሏል። የቫይረሱ ወረርሽኝ በትግራይ ሊያደርሰው የሚችል ተጽዕኖ ለመረዳት የመለየት ስራው ትልቅ አስተዋጽኦ አለው ብለዋል ምክትል ርዕሰ መስተዳድሩ። የኮሮና ቫይረስ ባልታወቀ ሁኔታ ወደ ክልሉ ገብቶ እንዳይሆን በቅርብ ጊዜያት ህይወታቸው ያለፈ ሰዎች የመሞታቸው ምክንያት እየተመረመረ መሆኑም ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ገልጸው ነበር። በክልሉ ውስጥ የወረርሽኙ ሁኔታ የማያሰጋ ከሆነ የመከላከል ስራው ከክልሉ ውጭ ለሚመጡ ሰዎች ከፍተኛ ትኩረት ያደርጋል ብለዋል። ዶክተር ደብረጽዮን በመግለጫቸው በዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ላይ የተከፈተው ዘመቻ ፖለቲካዊ ይዘት ያለው ነው ብለዋል። ዶክተር ቴድሮስ በዚህ ፈታኝ ወቅት ታሪካዊ ስራ እየፈጸመ ነው በማለት ድጋፋቸው ገልጸዋል። የኮሮና ቫይረስ ይሁን ሌሎች ከኛ አንጻር የሚነሳ እንቅስቃሴ መመከት የሚያስችል አቅም አለን ብለዋል ዶክተር ደብረጽዮን። ምክትል ርዕሰ መስተዳድሩ የትግራይ ተወላጅ ፖለቲካ እስረኞች አሉ ሲሉ መፈታት አለባቸው ብለዋል። ሌሎች ኢትዮጵያውያን የፖለቲካ እስረኞች አሉ እነሱም ሊፈቱ ይገባል በማለት ተናግረዋል። ዛናዋን መኸተ ኮሮና ከሚመሰሉ ተጋሩ ፍትሒ የሎምን ኢና ነው በዚህ በኮሮና የመከላከል ጊዜ ተጋሩ የፖለቲካ እስረኞች ሊፈቱ ይገባል ነው ብለን የምናምነው። ቀድሞውንም መፈታት ነበረባቸው በዚህ በኮሮና መከላከል ጊዜም ሊፈቱ ይገባል። በእርግጥ በእስር ቤቶች የፖለቲካ እስረኞች የትግራይ ተወላጆች ብቻ አይደሉም ያሉት፣ ሌሎች ፖለቲከኞችም የታሰሩ ይኖራሉ። ሁሉም በፖለቲካ ምክንያት የታሰሩ ሊፈቱ ይገባል። ሌሎች በየደረጃው እንፈታለን ብለው የተፈቱ አሉ። እኛም የራሳችን ስራ ሰርተናል። ነገር ግን በፖለቲካ ምክንያት የታሰሩት መፈታት አለባቸው ብለዋል። የፖለቲካ እስረኞች መፈታት አለባቸው ብለው ዶክተር ደብረ ጽዮን ላነሱት ጉዳይ በተደጋጋሚ ከፌዴራል መንግስት ከፍተኛ ባለ ስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሽ በምናገኝበት ጊዜ የምናቀርብ መሆኑን ለመግለጽ እንወዳለን። ከአሁን በፊት የፌዴራሉ መንግስት በኢትዮጵያ የፖለቲካ እስረኛ የለም በማለት የሚነሳው ክስ ሲያስተባብል ቆይቷል። የህግ ልዕልና ለማክበር ማስረጃ በመያዝ አቃቢ ሕግ ይከሳል እንጂ ብሔር በመለየት ወይም የፖለቲካ አቋም በማየት የሚታሰር ይሁን የሚከሰስ ሰው የለም በማለት ሲገልጽ ቆይቷል። ለአሜሪካ ድምጽ ሙልጌታ አጽቡሃ መቀለም። ሙልጌታ ጽብሃን ለዘገባው አመሰግናለሁ። አድማጮች፣ ከቡራዩ ከተማ የጸጥታ ጉዳዮች ኮሚሽነር ሰለሞን ታደሰ ግድያ ጋር በተያያዘ በቁጥጥር ስር የዋሉ ናቸው ያሏቸው ግለሰቦች የት እንደታሰሩና በምን ሁኔታ ውስጥ እንደሚገኙ ለማወቅ አልቻልንም ሲሉ የአንዳንዶቹ ታሳሪዎች ቤተሰቦች ተናገሩ። የኦሮሚያ ክልላዊ መንግስት በበኩሉ የተጠቀሱት ግለሰቦች በቡራዩ ግድያ ወቅት በቁጥጥር ስር ከዋሉት መካከል አይደሉም፣ በክልሉ ፖሊስ እጅም አይገኙም ማለቱን ጠቅሳ ፀሐይ ዳምጠው ተከታዩን አጠናቅራለች። ወይዘሮ ለሊሴ ፍቃዱ የመምህር ሰኚ አምሳሉ ባለቤት ናቸው። እርሳቸው እንደሚሉት መምህር ሰኝ የካቲት 14 2012 ዓ ም ለስራ እንደወጡ አልተመለሱም። በሪፍት ቫሊ ዩኒቨርሲቲ ቡራዩ ቅርንጫፍ መምህር የሆኑት ባለቤታቸው በዛው ቀን አዲስ አበባ ለስራ እንደተላኩ አለመመለሳቸው ነው ወይዘሮ ለሊሴ የሚያብራሩት። የተያዘው እዛን ቀን እንሱ ለስራ ወጥቶ ነበረ። ወደ ከተማ ማለት ነው፣ ወደ አዲስ አበባ እና ከዛ ስመለስ ደግሞ እሱ አካባቢ ደርሶ ታክሲ አጣውኝ፣ ታክሲ የለም፣ ታክሲ አጣውኝ፣ በቃ እንዴት ነው ማደርገው አለኝ። እና እኔም እዛን ቀን ርብሻ ነበረ እዚህ አካባቢ ብሩዬ አካባቢ፣ እኔም በቃ እዚህም ለምሳሌ ሰላም አይደለም፣ ታክሲ ካጣ መንገድም ዝግ ነው፣ እዛው ደር አልኩት። ጓደኛዬ ቤት ነው የማድረው አለኝ። እዚህ የአዲስ ሰፈሪ አካባቢ ጓደኛዬ አለ፣ እሱ ጋር ነው የማድረው አለኝ። እና እዛው አደረ። እዛው ሌሊት ስምንት ሰዓት አካባቢ ወስዶ ሄዱ አሉ። በቃ ከሱ ጋር ጓደኛውም ከሱ ጋር ተያዘ። ጓደኛው ደስታ መርጋ ነው የሚባለው ስሙ። እሱ አሁን ተፈቷል። ሁለት ነው ሳምንት አሁን ታስሮ የተፈታው ማለት ነው። ጓደኛው ራሱም የት እንደታሰሩ እንዴት እንደነበሩ ምንም የማውቀው ነገር የለም አለ ጓደኛው ራሱ ማለት ነው። እሱ ከተፈታ በኋላ ሰፈር አካባቢ ነው ራሴን ያገኘሁት አለ። እንዴት እንዳመጡኝም ምንም የማውቀው ነገር የለም አለ ወይዘሮ ጊዜ ባለቤታቸው በወጡበት ከቀሩ አንድ ወር ከሁለት ሳምንት ያለፋቸው መሆኑን ተናግረዋል። ሌላ የገቢ ምንጭ እንደሌላቸውና አንድ ልጃቸውን ይዘው እየተቸገሩ መሆኑንም ገልጿል። ስራ የለኝም፣ የገቢ ምንጭ የምባል ምንም ነገር የለኝም። የቤት ኪራይ ውስጥ ነው የምኖረው። ምንም የለኝም። በቃ ቤት ውስጥ ብቻዬን ልጅ ይዤ በጣም እየተቸገርኩ ነው ያለሁት። ያለ ጥፋት ያለ ምንም ከስራው ላይ ከቤተሰቦቹ ላይ ተወስዶ ለምን እንደዚህ ታፍኖ ሰው ይቸገራል? ምንም በቃ የት እንዳለ ማወቅ ነው የምፈልገው እኔ። አቶ ቀበና ዱሜሳ የመምህር ደሳለኝ ዱሜሳ ወንድም ናቸው። ወንድማቸው በቄለም ወለጋ አንፍሎ ወረዳ ዳላሾሪ ሁለተኛ ደረጃ ትምህርት ቤት መምህር መሆናቸውን ገልጿል። ወደ አዲስ አበባ በመጡበት አጋጣሚም እንዴት በቁጥጥር ስር እንደዋሉ ለአሜሪካ ድምፅ አብራርቷል። በባሌ ዳዌ ሶራኒ በሚባል ቦታ ለአራት አመታት አስተምሯል። ከዛ በኋላ ወደ ቄለም ወለጋ ሙጌ ከተማ ተዘዋውሮ በማስተማር ላይ ነበር። በአካባቢው ያለው የጸጥታ ሁኔታ አስጊ በመሆኑ ስራውን ለቆ ወደ አዲስ አበባ ሄዶ ነበር። ስራ ፈልጋለሁ ብሎ አለም ገና ከተማ ወደሚገኙ ጓደኞቹ ሄደ። በየካቲት አስራ አራት ሁለት ሺ አስራ ሁለት አመተ ምህረትም በኦሮሚያ ፖሊስ አባላት በቁጥጥር ስር እንደዋለ ጓደኞቹ ደውለው ነገሩኝ። ከዛን ቀን ጀምሮ በሁሉም ፖሊስ ጣቢያዎች አፈላለጌ ላገኘው አልቻልኩም። አቶ ቀበና እንደተናገሩት መምህር ደሳለኝ እስካሁን የት እንዳሉ ባለመታወቁ ቤተሰባቸው ጭንቀት ውስጥ ይገኛል። ይካትት 14 2012 ዓ ም ነበር የቡራዩ ከተማ የጸጥታ ጽህፈት ቤት ኃላፊ ኮሚሽነር ሰለሞን ታደሰ ማንነታቸው ባልታወቀ ታጣቂዎች የተገደሉት። በዚሁ ጥቃት አንድ የከተማው የመንግስት ስራ ኃላፊና ሌላ አንድ ሰው ቆስሏል። ይህንኑ ጥቃትና ግድያን ተከትሎ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን የኦሮሚያ ክልል መንግስት ሲገልጽ ቆይቷል። የቡራዩ ከተማ ነዋሪዎች የሆኑት መምህር ሰኚ አምሳሉ፣ መምህር ደሳሌን ዱመሳ አቶ ሶላን ሀይሌ አቶ ለታዊርቱና አቶ ዩሱፍ አሊም በቁጥጥር ስር ከዋሉት መካከል መሆናቸው ነው ቤተሰቦቻቸው የሚናገሩት። በኦሮሚያ ፖሊስ በቁጥጥር ስር ከዋሉት ቀን ጀምሮ ግን የት እንዳሉ አለማወቃቸውን እነዚህ ቤተሰቦች ገልጿል። የኦሮሚያ ክልላዊ መንግስት ግን የተጠቀሱት ግለሰቦች በቡራዩ ከተማ ከተፈጸመው ግድያ ጋር ተያይዞ በቁጥጥር ስር ከዋሉት መካከል አለመሆናቸውን አስታውቋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ ተከታዩን መልስ ነው የሰጡት። በቡራዩ አካባቢ ተፈጥሮ በነበረው ችግር የጸጥታ ኃይሉ በወሰደው እርምጃ የተጠረጠሩ ሰዎችን በመያዝ ሁለት ነገር ነው የተደረገው። አንደኛው በከባድ ወንጀል የተጠረጠሩ ግለሰቦች ወደ ሕግ እንዲቀርቡና ወንጀላቸው እንዲጣራ የተሰራ ስራ ነበር። ሌሎቹ ደግሞ ተመክረው ከስህተታቸው ተምረው ወደ ቤተሰቦቻቸው የተመለሱም ነበሩ። ስለዚህ አንቺ ስማቸውን የጠቀስሽልኝ ግለሰቦች ከኦሮሚያ ፖሊስ ባደረግኩት ማጣራት በወቅቱ ተጣርቶ የተለቀቁም ሊሆኑ ይችላሉ። አሁን ባለው ሁኔታ ግን በፖሊስ ኮሚሽኑ እጅ የሉም። ይህንን የሚያሳይ መረጃም እንደሌለ ነው ማጣራት የቻልኩት። በዚህ ዙሪያ ተጨማሪ መረጃ ካገኘን ይዘም ለመመለስ እንሞክራለን። ለአሜሪካ ድምፅ ጸሐይ ዳምጦ ነኝ፣ ከአዲስ አበባ። ጸሐይ ዳምጦን አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ወደ ምዕራብ ኢትዮጵያ እንሻገር። በምዕራብ ወለጋ ገንጂ ወረዳ ባለፈው ሳምንት የግሬት ኮሚሽን በኢትዮጵያ የተባለ መንፈሳዊ ድርጅት ሁለት አገልጋዮች እና አንድ ሌላ ወጣት ግድያ የለንበትም ሲል የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ቃል አቀባይ ጉማባስ ኤቢሳ ተናገሩ። ከደምቢዶሎ ዩኒቨርሲቲ ውጪ ታገቱ የተባሉትን ተማሪዎችም እኛ አላገትንም ያሉት የሸማቂው ቡድን ቃል አቀባይ መንግስት ሰዎች እንደገደልን እንዲሁም እገታና ዝርፊያ እንደፈጸምን በማድረግ ስማችንን ለማጥፋት መግለጫ ያወጣል ሲሉም ከሰዋል ቃል አቀባዩ። ቡድናቸው ምን ያህል ታጣቂ እንዳለው እና በማን እንደሚደገፉም ለመግለጽ አልፈቀዱም። ለዝርዝሩ ናኮር መልካ። በምዕራቡ ወለጋ ዞን ገንጂ ወረዳ ባለፈው ሳምንት ሁለት የግሬት ኮሚሽን ኢትዮጵያ አገልጋዮችና ከሁለቱ የአንዱ አገልጋይ ልጅ የተገደሉት በጫካ ታጥቆ በሚንቀሳቀሰው ሸማቂ ቡድን ነው ብሎ መንግስት ገልጿል። የሸማቂዎቹ ምራብ ዞን ጦር መሪ ቃል አቀባይ ጉማባሴ ቢሳ የመንግስትን ወቀሳ በስልክ አስተባብለዋል። በገንጂ የተገደሉ የተባሉ ሰዎችን እኛ የኦሮሞ ነጻነት ሸማቂዎች አልገደልናቸውም። ይህ ውንጀላ የእኛን ስም ለማጥፋት ነው። መንግስት ገድለዋል በማለት እኛ ላይ የሚያሳብበውን ማናቸውንም አልገደልንም። ከድሮ ጀምሮ መንግስት ያጠፋውን ነገር እኛ ላይ ያሳብባል። የኦሮሞ ነጻነት ታዋጊ አዛዥ አለው የሚተዳደርበት ደንብም አለው። ንጽዋንና ያልታጠቁ ዜጎች ላይ በፍጹም ግድያ አንፈጽምም። መንግስት በራሱ እርምጃ ወስዶ ሸማቂዎች እርምጃ ወሰዱ እያለ መግለጫ ያወጣል። የእኛ ጦር ለነፃነት ጫካ እስከገባ ድረስ ለህዝቡ መስዋዕትነት ይከፍላል። ፍትም ከዚህ ቀደም የኢትዮ ቴሌኮም የብራም ሪጅን ስራ አስኪያጅ አቶ ገመችስ ታደሰን ጨምሮ በነቀምቴና ደንቢዶሎ በዚህ ዓመት የተገደሉ በርካታ የመንግስት አመራሮችና ሰራተኞች ጋር ተያይዘው ሸማቂ ቡድኑ አልፈጸመም ሲሉ ተናግረዋል። ጉማባስ ከሶስት ወራት በፊት በአለመረጋጋት ስጋት ሳቢያ ከደንቢዶሎ ዩኒቨርሲቲ ወደ ቤተሰቦቻቸው በመመለስ ላይ የነበሩ ተማሪዎች እገታ ጋር ተያይዘውም እንዲሁ የሸማቂ ቡድኑ ስም ሲነሳ ነበር። ቃል አቀባዩ እኛ አላገት ናቸውም ብለዋል። በዚህ ዙሪያ የምዕራብ ዞን ጦር መሪ በወቅቱ በብዙሀን መገናኛ ተጠይቀው መልስ ሰጥተውበታል ከዛ ውጭ የምለ ነገር የለኝም ነገር ግን ቅድም እንደገለጽኩት መንግስት ለሁሉም ጥፋት ወደ እኛ መጠቆሙን ተያይዞታል። የሸማቂዎቹ ጦር መሪ ኩምሳ ዲሪባ ከሁለት ወራት በፊት ለቢቢሲ አፋን ኦሮሞ በሰጡት ቃል የትግል አላማቸው ከተማሪዎች ጋር እንደማይገናኝና በተማሪዎቹ ላይም ይህ የተባለውን እገታ እንዳልፈጸሙ ገልጸው ነበር። የእርሳቸው ጦር ተማሪዎቹ ታገቱ በተባሉበት አካባቢ የለም ሲሉም ገልጸው ነበር። ወደ ቤተሰቦቻቸው ሲመለሱ ታገቱ የተባሉ ተማሪዎች ጉዳይ እስካሁን ግልጽ አልሆነም። ቤተሰቦቻቸውም ተማሪዎቹ ስለመመለሳቸው የገለጹት ነገር የለም። መንግስትም ተማሪዎች የደረሱበትን ቦታ እስካሁን ግልጽ አላደረገም። የኢትዮጵያ ፌዴራል ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ አቶ ጄላን አብዲ በዚህ ጉዳይ ተጠይቀው ጉዳዩ እንደማይመለከታቸውና የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሴክሬታሪያት ጉዳዩን እንደያዘ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን በስልክ ለማግኘት ያደረግነው ጥረት አልተሳካም። የቄለም ወለጋ ዞን አንዳንድ ነዋሪዎች በሸማቂዎች ምክንያት ቤት ንብረታቸውን ትተው ወደ ጋምቤላና የተለያዩ ቦታዎች መሄዳቸውንና የመንግስት ስራ ኃላፊዎችና ባለሀብቶችን ጫካ እየወሰዱ እንደሚያሰቃዩ እንዲሁም ገንዘብ እንደሚጠይቁ ለሚነሳባቸው አቤቱታም ምላሽ አላቸው። ጉማባስ እኛ በምንንቀሳቀስበት ቦታ ገሎናል፣ አግቶናል፣ እንዲሁም ዘርፎናል የሚል ሰው የለም። የኦሮሞ ነጻነት ታዋጊ ይህንን ድርጊት አይፈጽምም ለወደፊቱም አያደርገውም። ይህንን እኩይ ተግባር ያወግዝማል። ይህ የመንግስት ድርጊት ነው። ሆጂ መሞቱም ለሚነሱት ነቀፌታዎች መልሰው መንግስትን ተጠያቂ የሚያደርጉት ቃል አቀባዩ ለወቀሳቸው ማስረጃ ማቅረብ የሚችሉ እንደሆነ ተጠይቀው በየአካባቢዎቹ የሚገኙ የማህበረሰብ አባላትን መጠየቅ ትችላላችሁ ብለዋል። መንግስትን ተጠያቂ ለማድረግ የሚሞክሩትን ለማጣራት ወደ ኦሮሚያ ፖሊስ ኮሚሽን፣ ወደ ኦሮሚያ መንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት እንዲሁም የሀገር መከላከያ ሰራዊት ከፍተኛ የስራ ኃላፊዎችን በስልክ ለማግኘት ያደረግነው ጥረት አልተሳካም። ለወደፊቱ ይዘን ለመቅረብ እንሞክራለን። በሸማቂ ቡኑ ስር የሚገኙትን ተዋጊዎች ቁጥርና የድጋፍና ገንዘብ ምንጭ መግለጽ በደንብና ሥነ ምግባራቸው የተከለከለ መሆኑን የተናገሩት ቃል አቀባዩ ይህን የትጥቅ ትግል ዓላማቸው በሀሳብ የሚደግፉ ምን ያህሉ እንደሆኑ ሲገልጹም እንዲህ ብለዋል። ድካም ይበርባዱ ትግሉንና ነጻነት የሚፈልጉ የሚደግፉን አሉ። ያ ማለት ደግሞ ሁሉም ይደግፈናል ማለት አይደለም። ይህን ያህል ህዝብ ይደግፈናል፣ ይህን ያሉ ደግሞ አይደግፈንም ለማለት ግን እቸገራለሁ። አቶ ጉማባስ እነሱና መንግስት ችግሮቻቸውን በጠረጴዛ ዙሪያ እንዲፈቱ አስቻይ ሁኔታ ለመፍጠር ጥረት መጀመራቸውን ስለገለጹት ፉርቱ በጎ አድራጎትና የኦሮሞ ጉዳይ መፍትሄ አፈላላጊ ኮሚቴዎችን በተመለከተ መረጃ እንደሌላቸው ገልጸዋል። ከሁለት ዓመት በፊት በኢትዮጵያ የመጣውን ለውጥ ተከትሎ የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ለመታገል ወደ ሀገር ከተመለሰ ከአንድ ዓመት በኋላ ሸማቂዎቹ በትጥቅ ትግላቸው እንደሚቀጥሉ አስታውቀው በምዕራብና ደቡብ ኦሮሚያ ጫካዎች ሲንቀሳቀሱ እንደነበር ሲገለጽ ነበር። የሸማቂዎቹ ጦር መሪዎች በጫካ የቀሩበትንና የሚታገሉበትን ዓላማ ሲገልጹ ቄሮና ህዝቡ ታግሎ ያመጣው ለውጥ ዓላማውን በመሳቱና የኦሮሞ ህዝብ የታገለለት ነጻነት ባለመምጣቱ ፍጹም የሆነ ነጻነት ለህዝቡ ለማምጣት እንታገላለን ሲሉ ይደመጣል። መንግስት ሸማቂዎቹ ሰላማዊ የትግል ስልተን እስካልተከ እስኪከተሉ ድረስ የገበላይነትን ለማስከበርና ለህብረተሰቡ ሰላም ሲባል ሸማቂዎቹ ላይ እርምጃ መውሰዱን እንደሚቀጥል ሲገልጽ ቆይቷል። በሁለቱ መካከል በሚፈጠረው ግጭት ደግሞ በህብረተሰቡ ኑሮና ሁለንተናዊ እንቅስቃሴ ላይ ስጋት መጋረጡ በተደጋጋሚ መዘገቡ ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ። ናኮርን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭሩ ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። በኢትዮጵያ ድሬዳዋን ጨምሮ በስድስት ክልሎች የሚገኙ አርብቶ አደሮችና አርሶ አደሮች የበረሃ አንበጣ በቀጥታና በተዘዋዋሪ ባደረሰባቸው ጉዳት ሳቢያ አንድ ሚሊዮን ሰዎች የአስቸኳይ ምግብ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት የምግብና እርሻ ድርጅት ፋው አስታወቀ። የኢትዮጵያ እፅዋት ጥበቃ ድርጅት በበኩሉ ጉዳት መድረሱንና የድጋፉንም አስፈላጊነት ተስማምቶ ቁጥሩ ላይ ግን ቅሬታ አለኝ ይላል። ከፋኦና ከእፅዋት ጥበቃ ባለሙያዎችን ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች። በኢትዮጵያ የተዛመተው የአንበጣ መንጋ ባደረሰው ጉዳት በአሁኑ ሰዓት አንድ ሚሊዮን የሚጠጉ ሰዎች አስቸኳይ የምግብ እርዳታ ፈላጊ አድርጓቸዋል ይላል የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ትላንት ባወጣው መግለጫ ይህም ቁጥር በቦታ ከፍሎ ሲተነትነውም በሶማሌ ክልል 390ሺህ ሰዎች በኦሮሚያ ክልልና በድሬዷ 360ሺህ ሰዎች በአፋር 100ሺህ በአማራ ክልል 72ሺህ በትግራይ 43ሺህ እንዲሁም በደቡብ ክልል ክልል አስራ ሶስት ሺህ ሰዎች የአንበጣ መንጋ በቀጥታና በተዘዋዋሪ ባደረሰባቸው ጉዳት አስቸኳይ የምግብ እርዳታ ያስፈልጋቸዋል ተብሏል። የአንበጣ መንጋ በግለሰቦች ላይ በቀጥታ የሚያደርሰውን ጉዳት በተመለከተ በድርጅቱ አጥኒ ቡድን ተጠንቶ የተሰናዳውን ሪፖርት ያስረዱን በፋኦ የነፍሳትና ተባይ ተመራማሪ ዶክተር ባየህ ሙላት አርሶ አደሮቹ ተጎጂ የሆኑት ሰብላቸው በቀጥታ ሲባ በአንበጣ መንጋ በመበላቱ ብቻ አይደለም ይላሉ። አንበጣ በአጠቃላይ ይህን ሰብል በላ፣ ይህን እንደዚህ ያደረገ ብቻ የሚባል ሳይሆን ኢኮሎጂካል ዲዛስተር ነው የሚያመጣው። እና እሱ የደረሰባቸው አካባቢዎች ሁሉ ያገኘውን ነገር ሁሉ ይበላል። የሰብል አምራቾች አካባቢ በሰብል ላይ ከፍተኛ ጉዳት የደረሰባቸው ሁኔታዎች አሉ። ጉዳቱ ደግሞ ዳይሬክትሊ በአንበጣ ብቻ ሳይሆን ገበሬዎቹ ከድንጋጤ የተነሳ እየደረሰ ግን ለአርቨስት ያልበቃ ሰብልን አችለው በማጠራቀማቸው በእርጥበት የተነሳ በሻጋታ የጠፋ በጣም ብዙ ሰብል አለ ማሽላ በተለይ ስለዚህ ይሄ አሁን ዲ ፉድ ኢንሴኪር የሆነ ማህበረሰብ አለ በተጨማሪም እንስሳት በማርባት የሚተዳደረው ማህበረሰብ በሚገኝበት አካባቢ ከፍተኛ የሆነ የአንበጣ መራቢያዎች በመኖራቸው በአካባቢው የሚገኙትን ጠቃሚ እጽዋቶች በማጥቃት ተጎጂ አድርጓቸዋል ይላሉ ዶክተር ባየ የተለያዩ ኢምፖርታንት እጽዋቶች አሉ ለከብት የሚሆኑ፣ ለግመል የሚሆኑ፣ ለፍየል የሚሆኑ፣ ለዱር እንስሳት እነዚህ ሳር በል ለለሆነ የዱር እንስሳቶች የሚሆኑ እጽዋቶች አሉ። እነዚህን ሁሉ ነው የሚበላው አንበጣ። እነዚህ በሚጠፉበት ጊዜ ማህበረሰቡ አብዛኛው አንበጣ እንቁላል የሚፈለፍሉበት አካባቢ ያለው አርብቶ አደሮቻችን በሚኖሩባቸው ቆላማ ቦታዎች አካባቢ ነው እና በነዚህ አካባቢ ውስጥ ያለ የእንስሳት ማስተማሪያ ቦታዎች ሁሉ ለአንበጣ መራባት የተመቻቹ ስለነበሩ ብዙ ጥቃቶች ደርሰዋል። የከብቶች ማሰማሪያ ቦታ ውስጥ የደረሰውን ጉዳት ሙሉ በሙሉ አናቀውም። ምክንያቱም እዚ ውስጥ ያሉትን እጽዋቶች ለከብት የሚጠቅሙት፣ ለፍየል የሚጠቅሙት፣ ለግመል የሚጠቅሙት፣ ለዱር እንስሳት ሳል የሚበሉት የሚጠቅሙት ለይተን ኢንቬንቶራይ ያለን ስለማናቃቸው ወይም ይሺ ግሪን በቃ አይ ችግር የለም ግሪን ሆነዋል ከብቶች የሚበሉት ያ ግን አይደለም። ያ ጥናት የሚፈልግ ነው እና ከዚህ ጋር ተያይዞ ፍየሉት ሲቸገሩ ታይተዋል። የሚበሉት አተው ግመሎችም ብራውዝ የሚያደርጓቸው እጽዋቶች ያሉትም ተበልተውባቸዋል። በሌላ በኩል በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክተር አቶ ዘብዲዮስ ሰላቶ የአንበጣ መንጋውን ለመቆጣጠርና ለመከታተል በሚደረገው ጥረት ከፍተኛ ስራ እየተሰራ መሆኑን ገልጸው በተለይ በአሁኑ ሰዓት በደቡብ ኦሮሚያና በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ኮንሶና ደቡብ ኦሞ ዞኖች በሚገኙ ዘጠኝ ወረዳዎች ውስጥ አዲስ እየተፈለፈሉ የሚገኙ የአንበጣ መንጋዎች ሁኔታውን አስቸጋሪ እንዳደረገው ይናገራሉ። በዚህም የተነሳ በአርብቶ አደሮችና በአርሶ አደሮች እጽዋትና የእርሻ ሰብል መጎዳቱን እንዲሁም ምርቱ ሳይደርስ ቀድሞ በመሰብሰቡ ጉዳት መድረሱን ገልጸው ቁጥሩን በተመለከተ ግን ሪፖርቱ ከመውጣቱ በፊት ገና መተማመን ላይ አልደረስንም ነበር ይላሉ። ምክንያቱም ቁጭ ብለን ቁጥሩን መተማመን ስለነበረብን ነው። ቁጥሩን ነው አይደለም የሚለውን ያልወሰድኩት፣ ግን ይሄ አሁን በቀጥታ ከአንበጣ ጋር ተያይዞ ማሽላ ፐርቲኩላርሊ ማሽላ ላይ የደረሰ መጠነኛ ጉዳት አለ። ከማሽላ ቀጥታ በአንበጣ ምክንያት ከደረሰ ጉዳት ባሻገር ደግሞ ከአንበጣ ስጋት አኳያ የሰበሰቡ አርሶ አደሮች አሉ ስራቅም ራባረር ገማሉ ይሄ ኦሮሞ ብሔረሰብ ዞንም አካባቢ አሉ ግን ቁጥሩ ላይ በደንብ መረዳትም ካለባቸው በደንብ ተለይቶ ክልል ዞን ወረዳ ኢንቮልቭ አድርጎ የተጎዳም ሰው ካለ ሳይዘለን ነው መደገፍ ያለበት የተጋነነ ቁጥርም የተኳሰ ቁጥርም መፈጠት የለበትም ከምል አኳያ ነው ቁጥሩ ላይ ያልመጣሁት እንዲ ፋክቱ ትክክል ነው ስለዚህ የሚደገፉበት ሁኔታ አለ እነዚህ አርሶ አደሮች አዎ የሚደገፉበት ሁኔታ እንግዲህ አሁን ጥናቱ የአደጋ ስራ አመራር ኮሚሽንም እንደዚሁም የተለያዩ መንግስታዊ ያልሆኑ እነዚህ በድጋፍ ላይ የተሰማሩ መንግስት ያልሆኑ ድርጅቶችም አሉ። እነዚህ እንግዲህ የየራሳቸውን ድርሻ ይወስዳሉ ብለን እናስባለን። በል የፋኦ ተመራማሪ ዶክተር ባየህ በአሁኑ ሰዓት በደቡብ ኦሞ አካባቢ ያለው ሁኔታ አስፈላጊው ጥናት በሚገባ ተሰርቶ አለመጠናቀቁን ገልጸው የዚህ ጥናት ውጤት ከተጨመረ አሃዙን ከፍ ሊያደርገው ይችላል ይላሉ። በሌላ በኩል የግብርና ሚኒስቴር የአንበጣ መንጋውን ለመከላከል የሚያደርገውን ጥረት ያደንቃሉ። በሶስት ወቅቶች እርጥበትን አረንጓዴ ተክሎችንና የንፋስ አቅጣጫን ተከትሎ የሚራባው አንበጣ ጠንካራ የመንግስት አስተዳደር ከሌለባቸው ከየመንና ከሶማሊያ ተነስተው ኢትዮጵያን የኢትዮጵያን ተጎጂ እንዳደረጓት ይናገራሉ። ከሱማሌም የተፈለፈሉ ከየመንም የተሻገረ ይመጣል ወደኛ። ስለዚህ መምጣቱ ናቹራል የመምጣቱ እብዘተ መጠኑ ነው ዋናው። ከፍተኛ ቁጥር ያለው ሲመጣ ማኔጅብን ላይሆን ይችላል። የሚያመልጥ ይኖራል። ገብቶ ሊራባ የሚችል ይኖራል። ገብቶ የሚራባው ቁጥሩ ይጨምርና ክራይሱን ያባብሰዋል ማለት ነው። ስለዚህ ያለ ሆኖ ግን የመጣው መጠኑ በሚበዛበት ጊዜ ልክ ላይ ካሁን የመን ውስጥ ሴንትራል ገቨርንመንት የለም፣ ኮንትሮል ኦፕሬሽን ብዙ የለም። ሶማሌም በሴም ስቶሪ ነው ያለ መንግስት። ከላይ ምሳሌ ወርሲ ጠርበ አስቸጋሪ፣ ያለ የመንም ሶማሌም ችግር አለ። በዚህ መልኩ ነው እኛ የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ በአሁኑ ሰዓት በዚህ መንጋ በቀጥታ ተጎጂ የሆኑ አንድ ሚሊዮን ኢትዮጵያውያን የኮሮና ቫይረስ ስርጭትን ለመከላከል ከሚደረገው የቅድመ ጥንቃቄ መመሪያዎች ጋር በቂ ምግብ ያለማግኘታቸው ሲጨመርበት ለከፋ ጉዳት ሊደርሱ ስለሚችሉ የምግብ እርዳታ ሊደረግላቸው ይገባል ብሏል። ለአሜሪካ ድምጽ ጽዮን ገርባ ከሲልቨር ስፕሪንግ ሜሪላንድ። በተከታዩ ዘገባ ደግሞ ወደ ደቡብ ወሎ እንሻገር። ከተለያዩ የሀገሪቱ አካባቢዎች ተፈናቅለው በደቡብና ሰሜን ወሎ ዞኖች የሰፈሩ የህብረተሰብ ክፍሎች አሰፋፈራችን ለኮሮና ቫይረስ ተጋላጭ ሊያደርገን ይችላል ሲሉ ስጋታቸውን እየገለጡ ነው። የሁለቱም ዞኖች አመራሮች አቅም በፈቀደ መጠን ድጋፍ ለመስጠት ጥረት እየተደረገ መሆኑን ለአሜሪካ ድምጽ ራዲዮ ተናግረዋል። መስፍን አራጌ ነው ያጠናቀረው። በአንድ አዳራሽ ውስጥ በመቶዎች የምንቆጠሩ ተፈናቃዮች በአንድ ላይ እየኖርን ነው ነበር ያሉኝ። በሰሜን ወሎ ዞን ራያና ቆቦ አካባቢ በሚገኝ ካምፕ ውስጥ የሰፈሩ ተፈናቃዮች አቅመ ደካማዎች፣ ሕጻናቶች እና ነፍሰጡሮች ሴቶች በጣም ተቸግሮ ነው ያሉት። ለራሳችን እኛም እና አቅማችን በላይ ስለሆነ ነው እንጂ በሀሳብ ውስጥ ያለ ነው። ከበሽታው አሳሳቢነት አንጻር ተገቢው ክትትልና ድጋፍ አልተደረገልንም ባይ ናቸው ተፈናቃዮቹ። ባለፈው ብቅ ብሎ አንዳንድ መታጠቢያ ምናምን ብሎ ጀሪካን አስቀምጠው ሄዱ። ወዲህ ብቅ ብሎ የታይጠነሰውም የለ ትምህርት እንኳን አስተማሪ ሰዎች አላገኘንም። አካባቢው የወጣው ጊዜያዊ መመሪያ ሰዎች እንደወትሮው በፈለጉት መንገድ እንዳይንቀሳቀሱ ማዕቀብ የሚጠል በመሆኑ በእለት ስራ የዕለት ጉርሳቸውን የሚሸፍኑ ተፈናቃዮች ለከፋ ችግር መጋለጣቸውንም ጠቁመዋል። መንገዱም ዝግ ነው፣ መኪናም አይንቀሳቀስም። እኛም ወዲያ ወዲህ እንዳትሎ የሚል ነገር በሚዲያው ስለምናይ የትኛውን ቢሮ ወደ እንደምንጠይቅ ግር አጋቶናል። አሁን ብቻ ከበድ ያለ ነገር ነው ያለው። በዞኑ ከአምስት ሺህ በላይ ተፈናቃይ ወገኖች መኖራቸውን የሚያስረዱት ደግሞ የሰሜን ወሎ አስተዳዳሪ ወልደ ትንሳኤ መኮንን ናቸው። ለተፈናቃዮቹ መደበኛው የምግብ እህል አቅርበ ተደርጓል የኮሮና ቫይረስን ለመከላከል የሚያግዙ የንጽህና ቁሳቁሶችን ጨምሮ እንደ ዋና አስተዳዳሪው የቀረበልንን ከመንግስት በፍጥነት እንደርሳቸው ለማድረግ ጥረት አድርገናል በአንድ ሰው አስራ አምስት ኪሎ በወሩም የሚሰጠው ምን ዝ እሱን ማለት ነው በተለይ ቆላማ አካባቢ በሃሮ እና አዋሪ አካባቢ ላሉት ተፈናቃዮች ስ ያለውን አቅርበናል የመጋቢት ደግሞ አቅርቦት እንዲቀርብ እየጠየቅን ነው አጠቃላይ የኮሮና ቫይረሱን ከመከላከል ጋር ያሉ የንጽህና እቃዎች እና የተለያዩ እንደ ማንኛውም ህብረተሰብ ሰብሰብ በአቅማችን የምናቀርበውን እያቀረብን ነው። ከተፈናቃዮቹ ስጋትና ቅሬታ ውስጥ አንዱ በአንድ ቤት ውስጥ ብዙ ሰዎች ታፍገን ነው የምንኖረው። ይህ ደግሞ መንግስትም እያወጣው ካለው መመሪያና በሽታው ይተላለፍበታል ከተባለው ምክንያት አንዱ አንድ ላይ መሰባሰብና ይህም አንዱም ስጋት አለብን የሚል አቅርበው ነበረ። እንትን አሁን እንደዚህ ምን መፍትሄ ሊሆን ይችላል? እኔ ጋዜጠኛ ነኝ። ያው ጋዜጠኝነት ተግባሪን ስለምወጣ ነው። እርሶ ደግሞ የመንግስት አስፈጻሚና እንደ ከፍተኛ አመራር እንደመሆኖ አማራጮችን ሊያመላክቱ ይችላሉ። የሄዳችሁበት መንገድም ሊኖር ይችላል። ይህንን አናውቅም እኛ ተሳፍጎ የሚኖረው ሰው ምን ያህል ነው፣ ያሉት ሁኔታዎች ምንድን ናቸው ብለን በአካል ጎብኝተነ ቀጥሎ ችላለ መስለኝ እነጋገራል ያላችሁ ብዛት ምን ያህል እንደሆነ ይታወቃል። ካምፖቻችሁ አሁን በቅርብ ጊዜ ይህንን ሁለት ሳምንት ሶስት ሳምንት ያለው ቁጥሩን የግዛት መናገር አልችልም፣ ሲኖረኝ እንገልጽላለን። ስማቸውን እንዲጠቀስ ያልፈለጉ አስተያየት ሰጪ ግን በዞኑ በራያና ቆቦ በወልዲያና በመርስ አካባቢዎች አራት የተፈናቃዮች ካምፕ መኖራቸውን ይጠቅሳሉ። በተመሳሳይ ሁኔታ ከተ የተለያዩ የአገሪቱ ክፍሎች ተፈናቅለው በደቡብ ወሎ ዞን ጃማ ወረዳ ደጎሎ ከተማ ላይ የሰፈሩ ወገኖች ተመሳሳይ ስጋትና ቅሬታቸውን ያቀርባሉ። ውሃ የለንም፣ ሽንት ቤትም ያንሰናል፣ ያ ችግር ስጋት አለብን። በጣም ያለባቸውን ችግር ለሚመለከታቸው አካላት አቅርባችኋል? አቅርበናል፣ ብናቀርብም ምንም የሚልልን ነገር የለም። የደቡብ ወሎ ዞን ምክትል አስተዳዳሪ ሰይፉ ሰይድ የተፈናቃዮቹ ስጋት ተገቢና ምክንያታዊ ነው ይላሉ። በዞኑ ከአራት ሺህ በላይ ተፈናቃዮች ቢገኙም በካምፕ ውስጥ የሚኖሩ ተፈናቃዮች ያሉት ግን በጃማ በኮምቦልቻና ሀይቅ ወረዳዎች ላይ እንደሆኑ ጠቅሰዋል። ካምፕ ላይ ያሉት ተፈናቃዮች ናቸው የበለጠ ተጋላጭ የሚሆኑት ከበሽታው ጋር ተያይዞ። ካምፕ ላይ ላሉ ተፈናቃዮች የፈሳሽ ሳሙና፣ የልብስ ሳሙና፣ የገላ ሳሙና ተገዝተው ተሰራጭተዋል። በተለይ በአንድ ቤት ውስጥ በርካታ ሰዎች መኖራቸው የሚያስከትለውን አደጋ ለመቀነስ በወረዳዎቹ የተጀመሩ ጥረቶች መኖራቸውን አመልክተዋል። በርከት ያሉ ተፈናቃዮች ያሉባቸው እንደ ጃማ አይነት ያሉበት ቤት ስለሚጠባቸው ሌላ ተጨማሪ ቤት ለመገንባት እየተዘጋጁ ነው ያሉት የወረዳ አስተዳደር፣ የውሃ አቅርቦትም ችግር ስለነበረ ሮቶ ገዝተው በቦቴ የማቅረብም ስራ እየሰሩ ነው ያሉት። የንጹህ መጠጥ ውሃ አቅርቦት ለማድረግ ሙከራ መደረጉን የሚያምኑት ተፈናቃዮች ሙከራው ግን በጅምር መቅረቱ ለአሜሪካ ድምጽ ሬዲዮ ጠቁመዋል። ሮቶ አድርጎልን ሄዷል። ውሀ ያስገቡላችሁ ብሎ አንድ ቀን ማተው አይተው እናስገባላችኋለን ብሎ ማሱ ከዛ ጠፉ። ከውጭ መቅዳት አትችለ። ከውጭ ደግሞ ባለ ግቢዎች ያው የምታውቀው አሁን ስርሀት ሰአለ ግቢ ካልሆነ በስተቀር አትግቡ ሰው አትምቱብን ጌቴ መዝጋት ብዙ ነገር አለ። ከምግብ አቅርቦት ጋር የተያያዙ ጥረቶችን ለመቅረፍ ግን ከክልሉ የተገኘውን ድጋፍ ማከፋፈል መጀመሩን ምክትል አስተዳዳሪው ገልጸዋል። ለኮሮና ቫይረስ መከላከል ይረዳ ዘንድ በዞኑ ከሚገኙ ወረዳዎች ከ115 ሚሊዮን ብር እና ከ500 ኩንታል በላይ የሰብል ምርት መሰብሰቡ የታወቀ ሲሆን ከሌሎች ወገኖች ጋር ተፈናቃዮችም የዚሁ ድጋፍ ተጠቃሚ ይሆናሉ ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው አመሰግናለሁ። ለቅንብሩ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ ኤፍ ኤም 94.3ና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ወደ ምሽት የመጨረሻ ቅንብር እናልፋለን። ወደ አዳማም ይወስድናል። ኢትዮጵያ ውስጥ በኮቪድ-19 ምክንያት የተጣለው የጉዞና የእንቅስቃሴ ምቀባ ነፍሰ ጡሮች በቤት ውስጥ እንዲወልዱ እያስገድዳቸው መሆኑን የጤና ባለሙያዎችና ኃላፊዎች እየተናገሩ ነው። ሳይመን ማርከስ ከአዳማ ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል። የኮሮና ቫይረስን ከአንዱ ወደ ሌሎች መጋባትና መስፋፋትን ለማቆም በሚል የኢትዮጵያ መንግስትና ክልሎችም ካለፈው ወር ጀምሮ ሰው እንዳይንቀሳቀስ እገዳዎችን ከጣሉ ወዲህ ምጥ የጀመራቸው እናቶች የሚያሰሙት የስልክ ጥሪ እየበረታ መምጣቱን አዳማ የሚገኘው ማሪስቶፕስ ዓለም አቀፍ የእናቶች ማዕከል ስራ አስኪያጅ ለቪኦኤ ተናግረዋል። ከኔሳ ኩመራ በቀን እስከ አስር ጥሪዎችን ይቀበላሉ። ሁሉም ማዕከሉ ጋር ለመድረስ ያዳገታቸው እናቶች ናቸው። አብዛኞቹ ደግሞ አምቡላንስ በማይደርስባቸውና ወትሮም ለጉዞ አስቸጋሪ በሆኑ በድህነት ውስጥ በሚኖሩ አካባቢዎችና ቀበሌዎች ውስጥ ያሉ እናቶች ናቸው። ዚስ ሞርኒንግ ዋን ክላይንት አስኮልድ አንዲት እናት አምቡላንስ ፈልጋ ዛሬ ጠዋት ደውላ ነበራሉ። ኬኔሳ ከዚህ በፊት ሁለት ጊዜ በቀዶ ሕክምና ወልዳለች። ለሶስተኛው አሁን ቀጠሮ ተይዞላት ነበር። የመጓጓዣ ችግር ስላለ ነው አምቡላንስ ለመጠየቅ የደወለችው። ወዲያው ላክንላትና መጣች። ቀዶ ሕክምናው በተሳካ ሁኔታ አለቀላት አሉ። የማሪስቶፕስ ኃላፊው አቶ ኬኔሳ በሜሴጂንግ አፕ ከቪኦኤ ጋር ባደረጉት ቃለ ምልልስ ሁሉም ሴቶች ግን እንዲህ ዛሬ እንደተገላገለችው የታደሉ አይደሉም ብለዋል። አቶ ኬኔሳ የሚያደርሳቸው ማመላለሻ አያገኙም፣ እዚያው እቤት ለመውለድ ይገደዳሉ። ያለጥርጥር ውስስስቤ ጤና ችግሮች ሊፈጠሩ ይችላሉ በተለይ ማመላለሻና አግባብ ያለው የሕክምና አገልግሎት በሌለባቸው ከተሞች ውስጥ ያለ ጥርጥር የጤና እክሎች ያጋጥማሉ ብለዋል ኃላፊው። ባለስልጣናቱ በሰዎች ላይ ማንኛውንም አይነት የእንቅስቃሴ ገደቦችና እገዳዎች መጣል እንዲችሉ ስልጣን የሚሰጣቸውን የአስቸኳይ ጊዜ አዋጅ ፓርላማው ባለፈው አርብ አስልቋል። ቀድሞም ቢሆን ትምህርት ቤቶች፣ ቡና ቤቶች፣ ሻይ ቤቶች፣ ምግብ ቤቶች፣ ፀጉር አስተካካዮች፣ የውበት ሳሎኖች፣ የሰውነት ማጎልመሻ ማዕከላት ተዘግተዋል። የህዝብ ማመላለሻዎች ከልክ በላይ እንዳያሳፍሩ መንግስት መጋቢት 14 ባወጣው ትዕዛዝ ከልክሏል። ኦሮሚያ፣ አማራ፣ ሐረሪና ትግራይ ክልሎች በህዝብ ማመላለሻዎች እንቅስቃሴና ትልልፍ ላይ ገደብ ጥለዋል። ነፍሰ ጡሮች የጤና አገልግሎት ሊያገኙ ስለሚችሉበት ሁኔታ የታሰበ ወይም የተመቻቸ አሰራር ስለመኖር አለመኖሩ ለጤና ጥበቃ ሚኒስቴር ላቀረበው ጥያቄ መልስ አለማግኘቱን አዲስ አበባ ያለው ባልደረባዬ ማርክ ሳይመንስ ጽፏል። የማሪ ስቶፕስ ዓለም አቀፍ ማዕከል የኢትዮጵያ ቢሮ ዳይሬክተር ሪሻ ሄስን በሜሴጂንግ አፕ አግኝቷቸዋል። ማርክ በመላ ሀገሪቱ ውስጥ እናቶች ለመውለድም ይሁን ከዚያ በኋላ ሊኖር ለሚገባው ክትትል የጤና አገልግሎት ጋር መድረስ እንደማይችሉ ነግረውታል። እስካሁን ሰዎችን ከያሉበት እያነሳን ወደ ሆስፒታል ስናመጣ ቆይተናል አሉ ስ ይህ ሁኔታ የሚቀጥል ከሆነ ግን ምን እንደሚከተል አናውቅም። በየሆስፒታሉ ያለን አምቡላንስ አንዳንድ ብቻ ነው። ምናልባት አቅምን ሊያንሰን ስለሚችል ለሰዎች እንዲህ እየፈጠንን ላንደርስላቸው እንችላለን። በሀገሪቱ ውስጥ በየስፍራው ባሉ የማዋለጃና የእናቶች ጤና ማዕከላት ውስጥ ሊኖር የሚችለውን እንግዲህ አስበው ብለውታል። ሄስ ለማርክ ህንድ ውስጥ ያሉ ፋብሪካዎችም ድንበሮችም የሀገሮች በመዘጋታቸው ምክንያት የጾታና የተዋልዶ አካላት ጤና መጠበቂያና የሕክምና ቁሳቁስ እጥረት አለ። በድፍን ዓለም ያሉ ወሰኖች መዘጋት ለመጪ ረጅም ጊዜዎች ሁሉ የሚተርፍና የሚወዘፍ የበዛ ችግርና መዘዝ እንደሚያስከትል የማሪስቶፕስ ኢንተርናሽናል የኢትዮጵያ ቢሮ ኃላፊ ርሻሄስ ስጋታቸውን ገልጸዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ እንዲሁም ከዋና አዘጋጇ ትስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገረቡ ከ3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና አደሩ።